በሳዑዲ አረቢያ የሚመሩ የአረብ መንግስታት ኳታርን ካገለሉ በኋላ ኤርትራና ጅቡቲም ሳዑዲን በመደገፋቸው ኳታር የሰላም አስከባሪዎቿን ከጅቡቲ አስወጣች። የወታደሮቹን መውጣት ተከትሎም ኤርትራ ወዲያውኑ ቦታውን ይዛለች ስትል ጅቡቲ ለአፍሪካ ህብረትና ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስሞታ ማቅረቧ ተነግሯል። የጸጥታው ምክር ቤትም ሁለቱ ሀገራት ነገር ከሚያባብሱ ሁኔታዎች እንዲቆጠቡ አሳ ሳስበዋል የአፍሪካ ህብረትም አጣሪ አካል ልካለው ማለቱንም የጸጥታው ምክር ቤት እንደሚደግፍ ገልጿል። የውሳኔውን አሳሪነትና ፋይዳ በተመለከተ አትላንታ ጆርጂያ የሚኖሩ የፖለቲካ ሳይንስ አስተማሪው አቶ ዮሐንስ ገዳሙን አነጋግሬ የሚከተለውን ብለዋል። የዓለም አቀፍ መንግስታት ድርጅቶች እንደ የተባበሩት መንግስታት ድርጅት አይነት ወይም ደግሞ የሪጂናል የሆነ የምስራቅ አፍሪካ ክልልን በተመለከተ ፖለቲካዊ ጉዳዮች ላይ የሚገባ ተቋም፣ እነዚህ የሚወስዷቸው ትዕዛዝ አይደሉም፣ የግድ ሀገራት ሊያከብራቸው የሚገቡ ውሳኔዎች አይደሉም፣ ምክሮች ናቸው። ትልቁ የዓለም አቀፍ መንግስታት ደካማ ጎንም ምንድን ነው? የሚያስተላልፉት ውሳኔ በሀገሮቹ ወይም ይህን ውሳኔ በሚነገራቸው ወገኖች ላይ ባይንዲንግ አይደለም። ይህንን ካላደረጋችሁ ይሄ ይከተላል የሚል ነገር ብዙ ጊዜ የለም። ስለዚህ አሁንም ያስተላለፉትን ውሳኔ በምንመለከትበት ጊዜ ነገሩን በሰላማዊ መንገድ እናርግበው ወይም ታረግቡ ዘንድ እንመክራለን ከማለት ውጪ ምንም የተናገሩት ነገር የለም። ስለዚህ በዚህ ጉዳይ ላይ የሚኖረው ምንም አይነት ከባድ የሆነ ኢምፕሊኬሽን ይኖራል ብዬ አላስብም። ውሳኔውን የሚቀበል ሀገር ግን ለሰላም ቁርጠኝነት አለው በሚል በሀገራቱ ዘንድ ክብር ከማግኘት የበለጠ ፋይዳ የለውም ብለዋል ባለሙያው። ቀጠሉ ናም በሀገራት ደረጃ በተለይ ኢትዮጵያ የምትወስደው እርምጃ ግን በንቃት ልንከታተለው የሚገባ ነገር ነው። ምክንያቱም የኢትዮጵያ ኢኮኖሚ ወይም ወደ ውጭ የኢምፖርትና ኤክስፖርት መተላለፊያ መስመሩ ትልቁ ዋናው አውታር ሆኖ እያገለገለ ያለ የጅቡቲ ወደብ ነው። የጅቡቲና የኢትዮጵያ ኢኮኖሚ በከፍተኛ ሁኔታ እየተሳሰረ ያለ ኢኮኖሚ ነው። ስለዚህ በዚህ የኢኮኖሚ ግንኙነት ላይ የሚኖር ማንኛውም አሉታዊ የሆነ ተጽዕኖን ለመቋቋም ከመፈለግ አንጻር በእርግጠኝነት የኢትዮጵያ መንግስት የሚወስደው እርምጃ ይኖራል ብዬ ገምታለሁ። ያ ምን ሊሆን ይችላል? በጣም መናገር ከባድ ይሆናል። ግን ትልቁ አንድምታ ምንድን ነው? የኢትዮጵያ መንግስት ምናልባትም እስካሁን ድረስ ይፋ ያላደረገውን አዲሱን የኤርትራ ፖሊሲ ይፋ ሊያደርግበት የሚችልበት እድል ያገኘ ይመስለኛል። በዋናነት ጉዳዩ ሌሎችንም ሀያላን አገራት እንደሚመለከትና ውሳኔያቸው ምን እንደሚሆን መገመትም ያዳግታል ይላሉ አቶ ዮሐንስ። በዋናነት አንድ መመልከት ያለብን ነገር ግን አለ። እሱ ምንድን ነው? የፈረንሳይ መንግስትና የአሜሪካ መንግስት በዚህ ጉዳይ ላይ ሊኖራቸው የሚችል አቋም ምንድን ነው የሚለው ነው። ምክንያቱም የጅቡቲ መንግስት አንድ የሚተማመንበት ነገር ቢኖር የፈረንሳይና የአሜሪካ መንግስታት በጅቡቲ ውስጥ ያላቸው የሚሊተሪ ቤዝ ነው። እስትራቴጂካዊ የሆነ ቦታ ከመሆኑ አንጻር ወይም ደግሞ አገር ከመሆኑ አንጻር ጅቡቲ ነው፣ ይህ ሚሊተሪ ቤዝ አስፈላጊ ሆኖ እነዚህ ሀገራት የቀጠሉበት ምክንያት ማለት ነው። ስለዚህ ያንን የእነሱን ውሳኔ መመለከት አለብን ካሉ በኋላ ምናልባትም ኤርትራ የዲፕሎማሲ ትርፍ ላታገኝ ትችላለች ብለዋል። ለዶችቭለ ራዲዮ ዘገባ መክብብ ሸዋነኝ ከዋሽንግተን ዲሲ።